የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት ከምሽቱ 3 ሰዓት ጀምሮ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ምንም እንኳን ገለልተኛ ነጻ ተቋም ብንሆንም የሃይማኖት ተቋማት በሀገር ሕልውና ጉዳይ ቀይ መስመር አለን እና እኛም በአልተፈለገ መልኩ ሚዛኑን ባልጠበቀ መልኩ በተዛባ መልኩ ስለ ኢትዮጵያ ያለችውን ግንዛቤ ለማስተካከልና ሼፕ ለማድረግ ስላለመ ከዚህ አኳያ ጉባኤው የሚከተሉትን መግለጫ አውጥቷል። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለን ድምፅ ነው የሰማችሁት። ጉባኤው በዛሬ ዕለት በሰጠው ጋዜጣዊ መግለጫ ላይ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይነስ ይዘናል። ዩናይትድ ስቴትስና ምዕራባውያን በኢትዮጵያ ጉዳይ ጣልቃ ገብተዋል የሚሉት የተቃውሞ መፈክሮችን ያሰሙ ቁጥራቸው የበዛ መምህራን እና ተማሪዎች የተሳተፉበት የተቃውሞ ሰልፍም በዛሬ ዕለት በባህር ዳር ከተማ ተካሂዷል። የዚህንም ዝርዝር ይዘናል። አርብ ታህሳስ 24 2014 ዓ ም ጤና አስጥልኝ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። የራዲዮ በቴሌቪዥን ዝግጅታችንን ለምትከታተሉ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንገኛለን። ከዕለቱ ዜና አቅራቢ ደረጀ ደስታ ከቴክኒክ አቀናባሪው ኤልያስ አስማረ ከዌብና ማህበራዊ መገናኛ ቅንብሮቻችን አሰናጇ አበባየሁ ገበያው ከቴክኒክ መሐንዲሱ ኔልሰን ሎፔዝ ከዕለቱ ዋና አዘጋጅ ጽዮን ግርማና እንዲሁም በያሉበት ሆነው ዝግጅቶቻቸውን ካደረሱን ዘጋቢዎቻችንና ሪፖርተሮቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜናን አይስጥልን። አድማጮች የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያ መንግስት የአስቸኳይ አዋጅ እዝ ዛሬ ባወጣው መግለጫ ባለፉት ሁለት ተከታታይ ቀናት በተደረገ ኦፕሬሽን በርካታ ከተሞችን ማስለቀቁን ገልጾ የህልውና ዘመቻው መዳረሻ አሸባሪ ህወሓት ዳግም የኢትዮጵያ ሀገረ መንግስት ፈተና እንዳይሆን ማድረግ ነው ብለዋል። መግለጫው በሸዋ በተደረገ ኦፕሬሽን በሸዋ ግንባር የቀወት ወረዳ ለምለም አምባ፣ ጀውሃ፣ ሰንበቴ፣ አጣዬና ካራቆሬ ከተሞችና አካባቢዎች ከወራሪው ኃይል ነጻ ወጥተዋል ብለዋል። በጋሸና ግንባር ደግሞ ኮንና ዳውንት ሙሉ በሙሉ ከአሸባሪው ጸድተዋል። በወረኢሉ ግንባር ልጓማ ከተማ ነጻ ወጥታለች ሲልም አመልክተዋል። በተወረሩት አካባቢዎች የጸጥታ ኃይሎች የጋራ ጥምረት ባካሄዱት ኦፕሬሽን በሺዎች የሚቆጠሩ የአሸባሪ ህወሓት ጀሌዎች እጃቸውን እየሰጡ ይገኛሉ ያለው መግለጫው የየአካባቢው የሃይማኖት አባቶችና የአገር ሽማግሌዎች በየጥሻው የገባውን የአሸባሪ የህወሀት ጀሌ እጁን በሰላም እንዲሰጥ እያደረጋችሁ ያላችሁትን ጥረት አጠናክራችሁ እንድትቀጥሉ መንግስት ያሳስባል ሲል አስታውቋል። በህወሀት በኩል መግለጫውን አስመልክቶ እስካሁን የተሰጠ ምላሽ አልደረሰንም። የዩናይትድ ስቴትስና የተባበሩት መንግስታትን ጨምሮ በኢትዮጵያ እየተባባሰ ያለው ወታደራዊ ግጭት ያሳሰባቸው መሆኑን በመግለጽ ሁለቱም ወገኖች ችግሮቻቸውን በሰላማዊ መንገድ እንዲፈቱ ሲያሳስቡ መቆየታቸው ይታወቃል። ኦሮሚያ ውስጥ በክልሉ ልዩ ኃይልና መንግስት አሸባሪው ሸኔ እያለ በሚጠራው የኦሮሞ ነጻነት ሰራዊት መካከል በምዕራብ ሸዋ ፈንታሌ ወረዳ ጊዳራ ቀበሌ ውስጥ በተደረገ ግጭት በርካታ የክልሉ ልዩ ኃይሎችና አማጺያኑ መሞትና መቁሰላቸው ተነገረ። በግጭቱም የከረዩ አባገዳ ከድር ሐዋስ ቦሩ መንግስት አሸባሪው ሸኔ ብሎ በሚጠራው ኃይል መገደላቸውን የኦሮሚያ ክልል ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ አስታውቋል። ቢሮው በመግለጫው የከረዩ ሕዝብ ያደረጉትን የተቃውሞና የድጋፍ ሰልፍን ተከትሎ ተስፋ የቆረጠው አሸባሪው ሸኔ ሕዝቡ በእኛ ላይ እንዲነሳና ሰልፉን እንዲያካሂድ ቀስቅሰዋል በማለት ገድለዋቸዋል ሲል ገልጿል። ዝርዝር ዘገባው በዕለቱ የትንታኔ መጽሔት ይቀርባል። በናይጄሪያ ከጥቅምት ወር ወዲህ የነዳጅ ዋጋ እጅግ እየተወደደ በመምጣቱ ነዋሪዎች ምግቦቻቸውን በእንጨትና በከሰል ወደ ማብሰል ለመመለስ እየተገደዱ መምጣታቸው ተነገረ። የናይጄሪያ ነዳጅና ጋዝ አከፋፋዮችና የአካባቢ አየር ጥበቃ ተሟጋጆች በጭስ እየታፈነች ባለችው ናይጄሪያ ባለሥልጣናት የነዳጅ ዋጋን እንዲቀንሱ ግፊት እያደረጉ መሆኑም ተመልክቷል። ነዋሪዎች ለአሜሪካ ድምፅ እንደተናገሩት 25 ዶላር አካባቢ የነበረው የነዳጅ ዋጋ በሦስት እጥፍ መጨመሩን ገልጸዋል። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ የህግ መወሰኛው ምክር ቤት ቋሚ የበጀት ስምምነት እስኪደረስ ድረስ የፌዴራል መንግስቱን እስከ ጥር 26 ድረስ የሚያቆየው በጀት በትናንትና ዕለት 69 በ28 በሆነ ድምፅ አጽድቋል። ቋሚው የበጀት ስምምነት የፕሬዝደንት ባይደንን አስገዳጅ የክትባት መርሃ ግብር ያካተተ ነው በሚል ተቃውሟቸውን ባሰሙ የሪፐብሊካን ፓርቲ አባላት አማካኝነት ሳያስማማ ቀርቷል። የበጀት ህጉ ረቂቅ ዛሬ ወደ ፕሬዝደንት ባይደን በማምራት በፊርማቸው ይጸድቃል ተብሎ ይጠበቃል። ምክር ቤቱ ከውሳኔው የደረሰው የተወካዮች ምክር ቤት ቀደም ብሎ ከአፍጋኒስታን እንዲወጡ የተደረጉ ሰዎችን መርጃ የሚውል የሰባት ቢሊዮን ዶላር ጨምሮ አሁን ያለው በጀት ለ11 ተከታታይ ሳምንታት እንዲቀጥል ስምምነት በመገኘቱ መሆኑ ታውቋል። የበጀት ህጉ እስከ ዛሬ አርብ ድረስ ባይጸድቅ ኖሮ የፌዴራል መንግስት ተቋማት ሊዘጉ እንደሚችሉ ተሰግቶ እንደነበር ይታወቃል። ኒውዮርክ ውስጥ ኦሚክሮን ለተባለው የኮቪድ-19 ቫይረስ ዝርያ የተጋለጡ አምስት ሰዎች መገኘታቸውን የጤና ባለሥልጣናት ማረጋገጣቸውን የኒውዮርክ ገዢ ካቲ ሆቹል ትናንት አስታወቁ። ባለሥልጣኗ የሚያሰጋ ነገር ኖሮ ሳይሆን የደረሰንን መረጃ ለህዝቡ ማሳወቅ ስላለብን ብቻ ነው ብለዋል። የጤና ባለሥልጣናቱ ቫይረሱ ኒውዮርክ ውስጥ በተለያዩ ሰዎች ላይ መታየቱን ገልጸው ኒውዮርክ ውስጥ ባለፈው ወር በተካሄደው የንግድ ትርኢት ተካፍሎ ወደ ሚኒሶታ ግዛት የተመለሰ አንድ ሰው ላይም የተገኘ መሆኑን ተናግረዋል። በቅርቡ በተካሄደው ምርመራ አምስት ሰዎች ቫይረሱ የታየባቸው ሲሆን በተለይ ከሎንግ አይላንድ ነዋሪ የሆነና በቅርቡ ከደቡብ አፍሪካ በመጣ ሰው ላይ መታየቱንም አስረድተዋል። ይህ ዜና የመጣው በዩናይትድ ስቴትስ የመጀመሪያው የኦሚክሮን ቫይረስ የታየበት ሰው በካሊፎርኒያ መገኘቱ በተነገረ ማግስት ነው። ባለስልጣናቱ ለዚህ ሁሉ መድኃኒቱ የማጠናከሪያውን ክትባት ጨምሮ ሁሉንም ክትባቶችን አሟልተው መውሰዱ መሆኑን አሳስበዋል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በ2015 ከኢራን ጋር የተደረሰበትን የኒውክሊየር ስምምነት እንደገና ለማደስ በኢራን ላይ ጫና እያደረገ ሲሆን፣ በሀያላን አገሮችና ኢራን መካከል በቪየና እየተደረገ ያለው ድርድርም ውጤት በቀናት ውስጥ ይለይለታል ተብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ስዊድን ስቶክሆልም ውስጥ ለጋዜጠኞች በሰጡት መግለጫ ኢራን ከልቧ መሆን አለመሆኗን ለማወቅ በሚቀጥለው ወይም በሁለት ቀን ውስጥ በቶሎ ልናውቅ እንችላለን ብለዋል። አንዳንድ ተንታኞች ግን ኢራን እንደዚያ ያሉ ጫናዎችን ድርድሩን በማራዘም እንደ ጊዜ መግዣ ስልት ትጠቀምበታለች ይላሉ። ዩናይትድ ስቴትስ ከኢራን ጋር እየተደራደረች ያለችው በቀጥታ ሳይሆን በሌሎች ሀያላን አገሮች አማካኝነት ሲሆን ባለፈው ሰኞ የተጀመረው ድርድር ሁለቱን አገሮች ለመጨረሻው ስምምነት አንድነት ለማምጣት ያለመ መሆኑ ተነግሮለታል። የ2015ቱ ስምምነት ኢራን ኒውክለርን ለጦር መሳሪያዎች እንዳታውል የሚያስገድዳት ሲሆን በምትኩም ከተጣለባት ዓለም አቀፍ ማዕቀብ ነፃ የሚያደርጋት ነው። ቴሄራን ግን የኒውክለር የጦር መሳሪያ የመስራት ሙከራና ፍላጎት የሌላት መሆኑን ስታሳውቅ ቆይታለች። ታሊባን በአፍጋኒስታን ያሉ ሴቶች መብቶችን አስመልክቶ በዛሬው ዕለት ባወጣው መግለጫ ሴቶች ከገዛ ፈቃዳቸው ውጪ ሊዳሩ በልውውጥ መልክ ሊሰጡ ወይም የሰላም ማውረጃ ገጸ በረከት መሆን የለባቸውም ሲል አስታውቋል። ሃይማኖታዊ ትእዛዙ የመጣው አፍጋኒስታንን ከተቆጣጠረውና ሰብዓዊ መብትን በተለይም የሴቶችን መብት እንዲያከብር ከዓለም አቀፉ ማህበረሰብ ብርቱ ጫና እየደረሰበት ካለው ከጠንካራው እስላማዊ ቡድን ታሊባን መሆኑም ተመልክቷል። መግለጫው ሴቶች የንብረት ይዞታ አይደሉም፣ ሰብአዊ ፍጡር ናቸው፣ ማንም ጠበኝነትና ግጭትን ለማብረድ የሚለዋወጣቸው ፍጡራን አይደሉም ሲል መግለጫው አትቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ርጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ ስርጭት የምስልና ድምፅ አቀናባሪያችን ጃን ድራይደን ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ በ19ና በ25 ሜትር ባንዶች ይቀጥላል። እንዲሁም የራዲዮ ቴሌቪዥን ዝግጅታችንን ለምትከታተሉ በሳተላይት ለምትከታተሉ ተመልካቾቻችን በኢትዮ ሳት ቪርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። ኢትዮጵያ ውስጥ በሃይማኖት አባቶችና በሀገር ሽማግሌዎች መካከል ይደረግ የነበረው የሰላም ጥረት የተሰናከለው የህወሓት መሪዎች ባቀረቡት ቅድመ ሁኔታ ሳቢያ ነው ሲል የሃይማኖት ተቋማት ጉባኤ ዛሬ ገልጧል። ጉባኤው አገሮች እያደረጉ ነው ያለውን ጫናም አውግዟል። መለስካቸው አምሐ ተከታትሎታል። የኢትዮጵያ የሃይማኖት ተቋማት ጉባኤ ዛሬ ባወጣው የአቋም መግለጫና ዓለም አቀፍ ጥሪ በሀገሪቱ አሁን እየተካሄደ ያለው ግጭት ከመጀመሩ በፊት የተፈጠረው ችግር በሰላማዊ መንገድ እንዲፈታ ሲያደርግ የነበረው ጥረት መና የቀረው የህወሓት ኃይሎች የቅድመ ሁኔታዎች በማስቀመጥና ፈቃደኛ ባለመሆናቸው ምክንያት እንደሆነ አስታወቀ። ሳይሳካ ቀርቷል ያለው ይህ ጥረት በኢትዮጵያውያን ዘንድ ከዓለም አቀፍ ተቋማት በላይ ታማኝነትና ተቀባይነት ባላቸው የሃይማኖት አባቶች ተደጋጋሚ ሙከራ እንደተደረገ ይናገራል። አክሎም የኦርቶዶክስ ቅዱስ ሲኖዶሱና የእስላማዊ ጠቅላይ ምክር ቤቱ፣ የካቶሊክና የወንጌላውያን ዋና ጽህፈት ቤቶች በተናጠልም ሆነ በጋራ ያላሰለሰ ጥረት አድርገዋል ሲል የአቋም መግለጫው ያብራራል። የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለም ተጨማሪ ዝርዝር ለጋዜጠኞች ሰጥተዋል። በወቅቱ ጥሪዎቹን በመቀበል ለማደራደር ሰዎች ተወክለዋሉ። ከዚህም ከዛም አምስት አምስት ሰዎች ተወክለዋሉ ከፍተኛ አመራሮች ተብለው ይህንን ጉዳይ የማያወያዩትም ሰዎች በእኛ በኩል ዓለም አቀፍ እውቀት ያላቸው የፖለቲካውን አውድ በትክክል የሚያውቁ የሚገነዘቡት በሃይማኖት አባቶች ማደራደሪያነት ሳይሆን ዓለም አቀፍ የሆኑ እውቀት ያላቸው ገለልተኛ ተብሎ የሚጠሩት ሰዎች ተመልምለዋሉ። በሁሉም ተቀባይነት አላቸው ተብሎ የታመኑት ሰዎች ነገር ግን እንደ ነገ ዛሬ ሲደርስ ነው ጉዳዩ ያው እንደሰማችሁት፣ ቅድመ ሁኔታዎች በመቀመጣቸው ነው። ለሰላም ቅድመ ሁኔታ እንግዲህ ሲቀመጥ ምን ሊሆን ይችላል የሚለውን ትንታኔ ውስጥ ባልገባም ቅድመ ሁኔታዎች በህዋት መንገድ ስለተቀመጠ ያ ስብሰባ ወይንም ያ ውይይት ያ የሽምግልና የድርድሩ ሂደት ሳይቀጥል መክነዋል። ከዛ ብዙ ሳይቆይ ነው ጦርነቶቹ የተካሄዱ። ጉባኤው የህዝብ መጎዳት፣ በሀገሪቱ ሉዓላዊነት ላይ የተቃጣው መከራ በእጅጉ እንደሚያሳስበውም በመግለጫው ይፋ አድርጓል። በጦርነቱ ምክንያት በርካቶች ሕይወታቸውን መነጠቃቸው፣ በሚሊዮኖች የሚቆጠሩ ወገኖች መፈናቀላቸው፣ የእምነት ተቋማት ሳይቀሩ መጎዳታቸው፣ ገበሬዎች ከእርሻቸው ከብቶቻቸውና ንብረቶቻቸውን ትተው መሰደዳቸው፣ ልጆች ከትምህርት ገበታቸው መጓደላቸው፣ ዜጎች ከሥራና ከተረጋጋ ማኅበራዊ ርቀው በስጋት ውስጥ መገኘታቸው ጉባኤውን እንደሚያሳስበውና እንደሚያሳስነው መግለጫ ወጥቷል። ሁኔታው የተለያዩ ፖለቲካዊና ኢኮኖሚያዊ ፍላጎት ያላቸው ኃይሎች አካባቢውን በማተራመስ የሀገራችን ሕልውና እንዲናጋ መሆኑን ተገንዘብናል የሚለው የጉባኤው መግለጫ በተለይም የኢትዮጵያ ታላቁ የህዳሴ ግድባችን ያለበት ደረጃና ወታደራዊ ሕልውና ዘመቻውን ተከትሎ አንዳንድ የውጭ ሀገራት የዲፕሎማሲ ጫና በመፍጠር የሀገራችንን መልካም ስምና ዝናን በማጉደፍ አሉታዊ ተጽዕኖ በማሳደርና በመገናኛ ብዙሃናቸው በማራገብ በግልጽ ጣልቃ ገብነት ችግር ሲያባብሱ ታዘበናል ሲል ድርጊቱን በጽኑ አውግዞ እኛም በቃ እንላለን ብለዋል። ቀሲስ ታጋይ ታደለም ይህንን ብለው ነበረ። ይባስ ብሎ ደግሞ በውጭ ያሉት ወይም ኢትዮጵያን እና በዚህ ያለውን ቀጠና ወዳልተፈለገ መንገድ ችግሩን በማስፋትና በመለጠጥ ባልተገባ መንገድ በመተርጎምም ሚዛኑን ባልጠበቀ መልኩ ዓለም አቀፍ ጫናዎች በዲፕሎማሲ መስኩም በሚዲያውም በኢኮኖሚውም ከፍተኛ ጫና ሀገራችን ላይ የተደረገ ነው። ምንም እንኳን ገለልተኛ ነጻ ተቋም ብንሆንም የሃይማኖት ተቋማት በሀገር ህልውና ጉዳይ ቀይ መስመር አለን እና እኛም በአልተፈለገ መልኩ ሚዛኑን ባልጠበቀ መልኩ በተዛባ መልኩ ስለ ኢትዮጵያ ያለችውን ግንዛቤ ለማስተካከልና ሼፕ ለማድረግ ስላለመ ከዚህ አኳያ ጉባኤው የሚከተሉትን መግለጫ አውጥቷል። ጉባኤው ካወጣው ባለ ስድስት ነጥብ የአቋም መግለጫ መካከል አንዱ የውጭ ሀገር መንግስታት፣ ዓለም አቀፋዊ አህጉራዊና ቀጠናዊ ድርጅቶች በምድራችን ሰላም እንዲሰፍን፣ ሰብአዊነት እንዲጠበቅ አስቸኳይ ሰብአዊ እርዳታን ያለ ፖለቲካዊ ፍላጎት በማዳረስ ለምታበረክቱት አስተዋጽኦ እያመሰገንን የምትፈጽሙት የተቀደሰ ሰብአዊ ተግባር ከጀርባው ምንም አይነት ባዕድ አጀንዳ ሳይኖረው በንጽዕና እንድትፈጽሙት በፈጣሪ ስም እናሳስባለን ይላል። አንድ ዓመት ያስቆጠረው ይህ ጦርነት በአሁኑ ጊዜ ያስከተለው ማኅበራዊ ኢኮኖሚያዊና በተለይም ሰብአዊ ቀውስ እጅግ ከፍተኛ እንደሆነ በሁሉም ወገን ይነገራል። ሰብአዊ ቀውሱን ለመቋቋም ከዳር ወር አጋማሽ ጀምሮ የተባበሩት መንግስታት ድርጅት የአየር አገልግሎት ወደ መቀሌ የሚያደርገውን በረራ እንደገና መጀመሩን፣ 353 የጭነት መኪኖች የእርዳታ ቁሳቁሶችን ይዘው ወደ ትግራይ ማምራታቸውን የአደጋ ስጋት ሥራ አመራር ኮሚሽን ገልጿል። ጦርነቱ ወደ አፋርና አማራ ክልሎች ከተስፋፋ ወዲህ አምስት ነጥብ ስድስት ሚሊዮን ሕዝብ ለጉዳት የተጋለጠ ሲሆን ከአንድ ነጥብ አንድ ሚሊዮን ሕዝብ በላይ ከቀዬው ተፈናቅሏል። መለስካቸው አምሃ Lamir Khadems Radio Kadis Ababa. አመሰግናለሁ መለስካቸው። አድማጮች ተከታዩ የመጽሔት ርዕስ ደግሞ ከአዲስ አበባ ወደ የረር ያሻግረናል። በኦሮሚያ ክልል ምስራቅ ሸዋ ዞን ከረዩ አካባቢ በክልሉ ልዩ ኃይሎችና ና ባለስልጣናት ሸኔ በሚሏቸው ራሳቸው ግን የኦሮሞ ነጻነት ሰራዊት እያሉ በሚጠሩት ታጣቂዎች መካከል ሰሞኑን በተፈጠረ ግጭት በሕይወትና በአካል ላይ ጉዳት ደርሷል። በፈንታሌ የከረዩ አባ ገዳ አቶ ክድር ሐዋስ ቦሩ ግድያ የመንግስቱ የጸጥታ ኃይሎችና ታጣቂዎች እየተወነጃ ሲያስተናግዱ ነው። የክልሉ መንግስት ዛሬ ባወጣው መግለጫ የሸኔና የህወሀት ታጣቂዎች የመንግስቱን ኃይሎች የደንብ ልብሶች እየለበሱ ጥቃት ይፈጽማሉ ሲል ከሷል። ገልሞ ዳዊት ዝርዝሩን ይዟል። ወይዘሮ ወርቄ አዋስ የሟች አባ ገዳ ከድር አዋስ ቦሮ እህት መሆናቸውን ይናገራሉ። ወንድማቸው ምስራቅ ሸዋ ዞን ከፈንታለ ወረዳ ግዳራ ቀበሌ ማህበር ተወስደው መገደላቸውን ለቪኦኤ ገልጸዋል። ከሰረቢ ናነ ሰዓት ላቀነ ባለፈው እሮብ እነሱ ለገዳ ስርዓት በተሰበሰቡበት መጡ። በስብሰባው ላይ የነበሩት በርካቶች ነበሩ። ደግሞም አርብቶ አደር የሆኑ ሰላማዊ ነዋሪዎች ናቸው። ቤት የነበሩና ወንዶች የሆኑትን ሁሉ ይዟቸው ሄዱ። በኋላ ከተያዙት ውስጥ ሁለት ሰዎች ብቻ ናቸው በህይወት የተመለሱት። የመንግስት የጸጥታ ኃይሎች ናቸው መጥቶ ይዟቸው የሄዱት። የኦሮሚያ ልዩ ኃይልና የፖሊስ ዩኒፎርም አድርገው ነው የመጡት። እኛ የገዳ ስርዓት ሰዎች ነን ብለው ለማስረዳትም ሞክረው ነበር። የአባ ገዳ ምልክቱንም እንዲሁም የመታወቂያ ወረቀቱንም አሳያቸው። እምቢ ብለው ነው እሱንና ከእሱ ጋር የነበሩትን ሰዎች ይዛቸው የሄዱት። ሸኔ በማለት የሚጠራውን ታጣቂ ቡድንና ህወሓትን በአሸባሪነት የፈረጀው የኢትዮጵያ መንግስት በንጹሐን ዜጎች ላይ ለተፈጸሙ ጥቃቶችም ተጠያቂ ሲያደርጋቸው ቆይተዋል። ሁለቱ ቡድኖች ተመሳስለው የተሰሩ የጸጥታ ኃይሎችን አልባሳት እንደሚጠቀሙ በመግለጽም ይወነጅራል። ይህ አስቸኳይ ጊዜ አዋጁን መነሻ በማድረግ በበርካታ የአገሪቱ አካባቢዎች በተደረጉ ፍተሻዎችም የተለያዩ የጸጥታ ኃይሎች አልባሳት እየተገኙ መሆኑን መንግስት እያስታወቀ ይገኛል። የፈንታሌ ወረዳ ነዋሪ መሆናቸውን የገለጡት አቶ ድልቦ አባ ገዳ ከድራዋስ ና ሌሎች ሰዎች ከፈንታሌ ወረዳ ግዳር ቀበሌ ማህበር ወደ ቦሰት ወረዳ ሀሮ ቀርሳ ቀበሌ ማህበር ተወስደው እንደተገደሉ እንደሚያውቁ ተናግረዋል። የተገደሉት አርብቶ አደር የሆኑ የገዳ ስራ ሰዎች ናቸው። አባ ቦኮ ሆኖ ገዳውን የሚመራው ከድራ ዋስ ቡሩ ይባላል። እሱም ተገድለዋል ይላሉ ሲናገሩ ከአባገዳ ዋስ ጋር ሌሎች ሰዎችም እንደነበሩ አቶ ድልቦ ገልጸዋል። ከግድያው በፊት በሳምንቱ መጀመሪያ አካባቢ እዚያው ፈንታሌ ወረዳ ውስጥ የመንግስት ባለስልጣናት ኦነግ ሸኔ ከሚሏቸው ታጣቂዎችና በመንግስት የጸጥታ ኃይሎች መካከል ግጭት ተፈጥሮ እንደነበረም ተናግረዋል። ፈንታለ ለወረዳ ውስጥ ስለተፈጠረው እውከትና የአባ ገዳ ገዳ ውስጥ ግድያ የምሥራቅ ሸዋ ዞን አስተዳደር ኮሚኒኬሽንስ ቢሮ ኃላፊ ወይዘሮ አዳነች አንበሱ በሰጡን ማብራሪያ ተጠያቂው ሆኖ ሸኔ ያሉትን ራሱን ደግሞ የኦሮሞ ነጻነት ሰራዊት እያለ የሚጠራው ቡድን ነው ብለዋል። ዋይ፣ ይህን ጉዳይ በተመለከተ ባለፈው ሳምንት ለጠቅላይ ሚኒስትሩና ለሕግ ማስከበር ዘመቻው ድጋፍ ተደርጎ ነበር በፈንታሌ አካባቢ በሰልፉም ላይ በርካታ ነዋሪ ተገኝቶ ነበር። በዚህ ምክንያት አባገዳዎችን ማስፈራራት ነበር። ሕዝቡን ከኛ ያስመለጣችሁ ብለው ነው ለበቀል በነዚህ ሰዎች ላይ ግድያውን የፈጸሙት እንጂ የመንግስት የጸጥታ ኃይል ወሰድ የሚባለው ስሞታ ሐሰት ነው። ከአባገዳው ጋር ሌሎችም ሰዎች ተወስደው ተገድለዋል፣ የሚለውን ክስ ውድቅ ያደረጉት የኮሚኒኬሽንስ ቢሮ ኃላፊዋ ወይዘሮ አዳነች አሁን የመንግስት የጸጥታ ኃይሎች አካባቢውን እያረጋጉ መሆናቸውን ተናግረዋል። በተፈጠረው ሁኔታና ስለ አባ ገዳው ግድያ ዛሬ መግለጫ ያወጣው የኦሮሚያ ክልል ኮሚኒኬሽንስ ቢሮም ለግድያው መንግስት ኦነግ ሸኔ ያለውን ቡድን ተጠያቂ አድርጓል። ስለ አባገዳ ገዳ ከድራዋ ስም ሐዘኑን ገልጸዋል። ሸኔ በማለት የሚጠራውን ታጣቂ ቡድንና ህወሓትን በአሸባሪነት የፈረጀው የኢትዮጵያ መንግስት በንጹሐን ዜጎች ላይ ለተፈጸሙ ጥቃቶችም ተጠያቂ ሲያደርጋቸው ቆይተዋል። ሁለቱ ቡድኖች ተመሳስለው የተሰሩ የጸጥታ ኃይሎችን አልባሳት እንደሚጠቀሙ በመግለጽም ይወነጅላል። ይህ አስቸኳይ ጊዜ አዋጁን መነሻ በማድረግ በበርካታ የአገሪቱ አካባቢዎች በተደረጉ ፍተሻዎችም የተለያዩ የጸጥታ ኃይሎች አልባሳት እየተገኙ መሆኑን መንግስት እያስታወቀ ይገኛል። ለአሜሪካ ድምፅ ገልሞ ዳዊት ከዳማ አመሰግናለሁ። ገልሞ አድማጮች፣ ተከታዩም የመጽሔት ርዕስ እዚያው ኦሮሚያ ያቆየናል። የኦሮሚያ ወጣቶች የጠቅላይ ሚኒስትሩን ፈለግ እንዲከተሉ ሲሉ የክልሉ ፕሬዚዳንት አቶ ሽመልስ አብዲሳ ጥሪ ያቀረቡ ጉዳዩን አስመልክቶ ለአሜሪካ ድምፅ ማብራሪያ የሰጡት ደግሞ የክልሉ ቃል አቀባይ አቶ ኃይሉ አዱኛ። ጥሪው የተላለፈው በመካሄድ ላይ ስላለው ጦርነት ብቻ አይደለም ይላሉ። ለዝርዝሩ ፀሐይ ዳምጠው። ጥሪውን ለኦሮሞ ቀሬና ቄሮች ያቀረቡት የክልሉ ፕሬዝዳንት ሽመልስ አብዲሳ በኢትዮጵያ ሀገረ መንግስት ግንባታ ታሪክ የኦሮሞ ህዝብ ከሌሎች ወንድም ብሔር ብሔረሰቦችና ና ህዝቦች ጋር በመተባበር ባደረገው ተጋድሎ ኢትዮጵያን በደምና አጥንት ጠብቆ ያቆየ ህዝብ ነው ብለዋል በዚህ ሀገረ መንግስት ግንባታ የኦሮሞ ህዝብ ሀገራዊ ነፃነትና ሉዓላዊነትን አስጠብቆ ለማስቀጠል በተደረገው ተጋድሎ በርካታ መሪዎችን ያፈራና ያጀገነ በእነዚሁ ጀግኖች መስዋዕትነት ደግሞ ኢትዮጵያ ታፍራና ተከብራ እንድትኖር ያደረገ ነው ሲሉ አክለዋል። ፕሬዝዳንቱም አሁንም የኦሮሞ ቀሬና ቄሮዎች የመሪያቸውን ፈለግ እንዲከተሉና የሀገር መከላከያ ሰራዊትን እንዲቀላቀሉ ጥሪ አቅርበዋል። ጥሪው የቀረበው የመንግስት ኃይሎች በህወሀት ተይዞ የነበሩ ቦታዎችን እየተቆጣጠረ መሆኑ እየተገለጸ ባለበት ወቅት የተላለፈ መሆኑን አንስቼ ያነጋገርኳቸው የኦሮሚያ ክልላዊ መንግስት ቃል አቀባይ ሀይሉ አዱኛ ይዘቱን አብራርተዋል። ድሮና ቀሬዎችን የመከላከያ ኃይል እንዲቀላቀሉ ጥሪ የቀረበላቸው የዛሬውን ብቻ ሳይሆን ኢትዮጵያ ታፍራና ተከብራ ትኖር ዘንድ ጠንካራ መከላከያ መገንባት አስፈላጊ ነው። ለዚህም የሀገሪቷን ጥቅም ሊያስከብር የሚችል ጠንካራ የሆነ የመከላከያ ሰራዊት፣ ጠንካራ የሆነ የሀገር ደህንነትን የሚያስከበር የጸጥታ ኃይል መገንባት አስፈላጊ ሆኖ ስለተገኘ ቀጣይም ደግሞ ኢትዮጵያ በአፍሪካ ቀንድ ያላትን ጥቅም ለማስከበር እነዚህ የጸጥታ አካላትን መገንባትና በአስተማማኝ ደረጃ ማድረስ አስፈላጊ ሆኖ ስለተገኘ እና የመንግስት አቅጣጫም ወደዚህ ስለሆነ ከወዲሁ ወጣቶች ተቀላቅለው የሀገራቸውን ጥቅም እንዲያስከብሩ ይህን ተቋም መገንባትና ማጠናከር የኢትዮጵያ ህልውናን የማረጋገጥና ያለማረጋገጥ ጉዳይ ስለሆነ ከወዲሁ ጠንካራ ተሰሚነት ያላት የተፈራች ሀገር ለመገንባት መከላከያን ማጠናከር አስፈላጊ ነው። በዛ አግባብ ነው። የክልሉ ፕሬዚዳንትም ጥሪ ያቀረቡት የኦሮሚያ ብሔራዊ ክልላዊ መንግስት በሀገር አቀፍ ደረጃ ኢትዮጵያ ላይ የተጋረጡ የሰላም ችግሮችን ከመመከት ጎን ለጎን በክልሉም ሰላምና ጸጥታን ለማስከበር እየሰራ ይገኛል፣ ውጤትም እየተገኘ ነው ብለዋል። አቶ ኃይሉም የሰላምና ደህንነትን የማረጋገጥ ስራ ብዙ ስራዎች ተሰርተዋል። በክልላችን የሚንቀሳቀሰው የሽብር ቡድን ሸኔ የሚያደርሳቸውን ጥቃቶች ከመቀልበስና ከመቆጣጠር እንዲሁም የተለያዩ እርምጃዎችን በዚህ የአሸባሪ ቡድን ላይ በመውሰድ የመደምሰት ስራዎችን ተሰርቷል። ሴሎቹ ተይዟል። በየአካባቢው የፈጠራቸው ህዋሶቹ ቁጥጥር ስር ውሏል። ጸጉረ ለውጦቹ ተይዟል። የጁንታም ሸኔን የሚደግፉ አካላቶችን በቁጥጥር ስር ውሏል። ማህበረሰቡ ደግሞ አካባቢውን ቄውን እንዲጠብቅ ከጸጥታ አካላት ጋር ተደራጅቶ እንዲጠብቅ ተደርጓል። በዚህም በርካታ ውጤቶችም ተገኝቷል ማለት ይቻላል እና በዚሁ አጠናክረን የሚቀጥልና በሰፊ እየተሰራ ይገኛል ማለት ነው። የክልሉ መንግስትና ህዝብ የሚከፈለውን መስዋዕትነት ከፍሎ የተከበረችና ታፍራ የምትኖር አገር ለማስቀጠል ዝግጁ ነው ብለዋል። የኮሚኒኬሽን ኃላፊው ፀሐይ ዳምጠው ለአሜሪካ ድምፅ አዲስ አበባ። አመሰግናለሁ ፀሐይ። ወደ ተከታዩ የመጽሔት ርዕስ ስንለፍ ቁጥራቸው የበዛ መምህራንና ተማሪዎች የተሳተፉበት የተቃውሞ ሰልፍ ዛሬ በባህር ዳር ከተማ ተካሂደዋል ዩናይትድ ስቴትስ ና ምዕራባውያን በኢትዮጵያ ጉዳይ ጣልቃ ገብተዋል የሚሉት ሰልፈኞች ይህንኑ ተቃውሟቸውንም በመፈክሮች አሰምተዋል ሰሞኑን በተለያዩ የዓለም ክፍሎች ኢትዮጵያውያን በሚያደርጓቸው ሰልፎች የሚሰማው በእንግሊዝኛው አጠራር ኖሞር ወይም በአማርኛ በቃ የሚል ስም የተሰጠው መሪ ቃል ዛሬም በባህር ዳሩ ሰልፍ ቀዳሚ ቃል ነበር ትለናለች፣ ከባህር ዳር ያጠናቀረች ልን ዘገባ ያደረሰችን አስቴር ምስጋናው። በሌላ በኩል በኢትዮጵያውያን የሚቀርቡትን እንዲህ ያሉ ቅሬታዎች የዩናይት ስቴትስ ከፍተኛ ባለሥልጣናት አይቀበሉትም። ውሳኔዎቻቸው ከሰብአዊ መብት መከበር ጋር የተያዙ እንደሆኑም ይናገራሉ። እንሆ ዝርዝሩን ቁጥራቸው የበዛ የባህር ዳር ከተማ አስተዳደር ከመንግስትና ከግል ትምህርት ቤቶች የተውጣጡ ተማሪዎችና መምህራን ዛሬ በከተማው በተለምዶ ጊዮን ሆቴል በተባለው አደባባይ ለተቃውሞ ሰልፍ የወጡ ከጠዋቱ ሁለት ሰዓት ላይ ነበር። ተማሪዎቹ በመወከል በሰልፉ ላይ ንግግር ያደረገችው ባህር ዳር አካዳሚ ከተሰኘ ትምህርት ቤት የተወከለችው ተማሪ የሰልፉን ዓላማ በኢትዮጵያ ጉዳይ ጣልቃ ገብተዋል አሏቸውን የዩናይትድ ስቴትስ እና ምዕራባውያንን ለማውገዝ እና ዓለም አቀፍ የሚዲያ ተቋማት ያሰራጯቸዋል ያሏቸውን የተሳሳተ ዘገባዎችን ለመቃወም እንደሆነ ተናግራለች። እርብቃሻ ግሬድ የ12 ሶስተኛ ክፍል ተማሪ ስትሆን በሰልፉ ላይ የተገኘችበትን ምክንያት ታስረዳለች። በዛሬው ሰልፍ ወቅታዊ የሆነ አጀንዳ ይዘን የወጣ ነው። ሁሉም ተማሪ ወኔው በጣም ደስ ይላል። የሀገር ፍቅሩ ደስ ይለኛል። ለዚህ ትውልድ አባቶቻችን ቀኝ ያልተገዛች ሀገር አስተላልፈው ሰጥተውናል። እች ቀኝ ያልተገዛች ሀገር ደግሞ እኛ ተረክበን ወደፊት ከፍ ያለች ኢትዮጵያን መፍጠር እንፈልጋለን፣ አለብንም። ቤተሰቦቻችን ደግሞ ይሄን ደግፈው በተለያየ ወደ ጦር ወደ ጦር ቢኒያም ቻላቸው ይባላል እዚህ ሰልፍ የወጣ ነው። ምዕራባውያን ሀገራት የሀገራችን ሉዓላዊነት እየተዳፈሩ ስለሆነ ሚዛናዊ ያልሆነ ፍርድ ስላልሰጡ፣ ጠላቷን በመደገፍ ሀገራችን ለመከፋፈል ስለሞከሩ ነው። ያው ውጭ ሀገር ያሉት እኛንም ያገባናል ብሎ ዲያስፖሮች ሰልፍ ወጥተዋል። እኛም እንደሚያገባን ለመናገር ነው አዚ ሰልፍ። ሌላው የሰልፉ ተሳታፊ የአቡነ ጎርጎሪዎስ ትምህርት ቤት ርዕሰ መምህር እንዳላማው ምን ይችል ናቸው። ሰልፉ ዋናው አላማው ብዙ ስቴቶች ላይ ታይቷል። የውጭ ሀገራት ላይ ሰላማዊ ሰልፍ ወጥተዋል። እኛ ሀገር ላይም እንግዲህ ኢትዮጵያ እንደ ፈረሰች የሚያስል ሰዎች አሉ ና የውስጥ አልቃ ገብነቱ የአለም ሀገራት ወይ ደግሞ የአሜሪካ የጃዙር ተጽዕኖ የምዕራባውያን ተጽዕኖ ለመቃወም ነው ዋናው ዓላማው የወጣ ነው። ተማሪዎችም እኛ ያለን በዛው ልክ እንግዲህ እኛ ያለን ለምን ነው ሀገር የምትደፈረው? ስለዚህ የሀገር ሳቤ እንዲመጣ እኛም አላማው እሱ የሀገር ፍቅር መገለጽ መቻል አለበት። ውስጥ ላይ ያለው ኢትዮጵያ ነባር ሁኔታ ያውቀው ሲኛ መረጃ ሀገር ላይ ያለው እውነት የሆኑ ነገር ለማሳየት ነው እንጂ አስተማሪ ፖለቲከኛ አይደለም። ግን ለሀገር ፍቅር ደግሞ ፖለቲከኛ መሆን አይጠብቅም፣ አለመማር አይጠይቅም፣ መማር ላይ አይጠይቅም። ስለዚህ የሀገር ፍቅር በውስጥ ነው የሚሰጥ እሱ የሀገር ፍቅር ደግሞ ለአለም ለማሳየት ይሄን ሰላማዊ ሰልፍ አካሄደናል። ተማሪዎቻችንም እንግዲህ አጠቃላይ በባህር ዳር ከተማ የሚገኙ። ይህንን ሰልፍ ለማውገዝ በቃ በተለይ የውስጥ አልቃገብነት እና የውጭ የጃዝ ወጣ አለበት። አሁን የመጣው ጦርነት የሀገር ሉዓላዊነት ነው ሀገር የሚደፍር ነው እንጂ ፖለቲካ አይደለም። ስለዚህ እሱንን የሀገር ሉዓላዊነት ለማስከበር ሰላማዊ ሰልፉን አካሄደ። በሌላ በኩል በኢትዮጵያውያን የሚቀርቡትን እንዲህ ያሉ ቅሬታዎችን በተለይ የዩናይትድ ስቴትስ ከፍተኛ ባለስልጣናት አይቀበሉትም። የሚሰጧቸው መግለጫዎችና የሚወስዷቸው እርምጃዎች ከሰብአዊ መብት ማክበር ጋር የተያያዙ እንደሆኑ ይናገራሉ። ጉዳዩን በጣልቃ ገብነትም አይመለከቱትም። በቅርቡ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፊልትማን በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ወቅታዊ ጉዳይ ላይ ንግግር ባደረጉበት ወቅት ዩናይትድ ስቴትስ በጦርነቱ ውስጥ የሚሳተፉ ሁሉንም ወገኖች እንደምትቃወም ገልጸው ነገር ግን ኢትዮጵያ የሰብአዊ መብትን ባለማክበሯ የሁለቱ ሀገራት ግንኙነት መስቀለኛ መንገድ ላይ መሆኑን ተናግረው ነበር። በባህር ዳር ከተማ የተካሄደውን የተቃውሞ ሰልፍ በማድነቅ ንግግር ያደረጉት የከተማዋ ተቀዳሚ ከንቲባ ዶክተር ድረስ ማስባችሁ ቅሬታችሁን እየገለጻችሁት ያላችሁት አገራችሁን እና ክልላችሁን በመውደድ ነውና ይህ አኩሪ ታሪካችሁ ተመዝግቦ ለዘላለም የሚኖርና አሁንም በቀጣይ ጠላቶቻችንን አንገት ለማስደፋት ያለንን ሕዝባዊ አንድነትና ተነሳሽነት ቁጭት እንዲህ በአማረ መልኩ እየገለጻችሁ ስለሆነ እጅግ ኮርተንባችኋለን። በተባበሩት መንግስታት ድርጅት አምባሳደር ሊንዳ ቶማስ ግሪንፊልድ የመንግስታቱ ድርጅት የጸጥታው ምክር ቤት በቅርቡ በኢትዮጵያ ጉዳይ ላይ ባደረገው ስብሰባ ላይ ንግግር ሲያደርጉ ሁሉም አካላት ነፍጣቸውን በማውረድ ያለምንም ቅድመ ሁኔታ በአስቸኳይ ተኩስ አቆመው ድርድር መጀመር እንዳለባቸው የገለጹ ሲሆን ዩናይትድ ስቴትስ ለአንድ ወገን ታደላለች በሚል ከአንዳንድ አካል የሚቀርበውን ትችትም እንደማይቀበሉት ተናግረው ነበር። አክለውም በሁለቱ በኩል ያለውን ጥቃትና በሁሉም ወገኖች የሚፈጸሙት የሰብአዊ መብቶች ጥሰቶች እንደሚያወግዙ መናገራቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህርዳር አስቴርን ለዘገባዋ አመሰግናለሁ። አድማጮች፣ ተከታዩ የኮቪድ ነክ ዜና ነው። ኦሚክሮን የተሰኘው አዲሱ የኮቪድ-19 ዝርያ አፍሪካ ውስጥ ያሳደረው ስጋት እየጨመረ መሆኑ ተገልጧል። ሆኖም የወረርሽኙን መዛመት ለመቀነስ ክትባቱ የሚያግዝ መሆኑን የጤና ባለሙያዎች እየተናገሩ ነው። መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ነው። የያዝነው ሳምንት በአዲሱ የኦሚክሮን የኮሮና ቫይረስ ዝርያ ሳቢያ በአፍሪቃ ከፍተኛ መጠን ያለው የኮሮና ቫይረስ ወረርሽኝ መዛመጥ የተዘገበበት ሳምንት ነው። አገሪቱ በሳምንቱ ያስመዘገበችው የኮሮና ቫይረስ ተጋላጮች ቁጥር 52 ሺህ ሲደርስ ከነኚህም ውስጥ 31 ሺው በደቡብ አፍሪቃ ነው የተዘገበው። የአፍሪቃ የበሽታዎች ቁጥጥርና መከላከያ ማዕከል ዲሬክተር ጃን ንኬን ጋሶንግ ትላንት ሐሙስ በኢንተርኔት አማካኝነት በርቀት በተካሄደ ስነ ስርዓት በሰጡት አስተያየት አዲሱን ራሱን የለወጠ የኮሮና ቫይረስ ዝርያ መዛመት ለመቋቋም የአፍሪቃ አገሮች በጋራ እንዲሰሩ ጠይቀዋል። What we need to do going forward is to have a coordinated approach. ለወደፊቱ ማድረግ ያለብን እነኝህን ራሳቸውን የሚለዋውጡ የቫይረሱ ዝርያዎች ለመቆጣጠር አስቀድሞ በወጉ የተሰናዳ አካሄድ ማኖር አለብን። ምክንያቱም ሌላ ራሱን የለወጠ የቫይረስ ዝርያ መታየቱና ከዚያም አዲስ የቫይረስ ዝርያ መሰናበታችንን ስለምናውቅ ነው። ስለዚህ አዲስ ዝርያ በእርግጠኝነት የማናውቀው ብዙ ነገር አለ። ይሁን እንጂ መሸበር አያስፈልግም። በትዕግሥት የበለጠ መረዳት መቻል እንጂ ዛሬ እንደ ቀደመው ጊዜ አቅምና ተስፋ የለሽ እንዳልሆን እናውቃለሁ። ከመፋለሚያው ሜዳ እንደ ልብ ልናሰማራ የምንችላቸው በርካታ መሳሪያዎች ከእጃችን አሉ። አሁንም ያው ቀደም ብለን ያወቅነውም ኮቪድ ነው። ሞሰስ ማሲካ በናይሮቢ የቫይረስ ጥናት ምርምር ባለሙያ ናቸው። አጉሪቱ አብዛኛው ህዝቧ እስኪከተብ ድረስ ፈተናዋ መቀጠሉ አይቀርም ይላሉ። ኦሚክሮን አዲሱን ራሱን የለወጠ የቫይረስ ዝርያ ኦሚክሮንን ተጽዕኖ ስናስብ ሁኔታው ቀድሞውንም የከፋ ነው። ምክንያቱም በሀገሪቱና በመላው ዓለም ዴልታ የተሰኘው የኮቪድ-19 ዝርያ ስላለና በተለይም ደግሞ የክትባቱ አቅርቦት እጅግ አነስተኛ በሆነባት አፍሪካ አሁንም አያሌ ሰዎች ለወረርሽኙ ተጋላጭ በመሆናቸው ነው። በሀገሪቱ ቁጥሩ 10 በመቶ የሚደርስ ሰው ብቻ ነው የተከተበው። ይህም ከእያንዳንዱ 10 ሰው አንድ ሰው ማለት ነው። ስለሆነም በርካታ ሰዎች ለቫይረሱ ሊጋለጡ ይችላሉ። ማስ አክለውም በአፍሪካ ላለው የተከተበው ህዝብ ቁጥር ማነስ ምክንያቱ የክትባቱ አቅርቦት እጥረት መሆኑን ያስረዳሉ። በብዙ ቦታዎች ያለው መሰረተ ልማት ይዞታ ያንን ያህል የከፋ አይደለም፣ በጥሩ ደረጃ ላይ ይገኛል ማለት ይቻላል። ሆኖም በአሁኑ ሰዓት ለብዙዎቹ ለእነኝህ ተቋማት መከፋፈል የሚችል ነገር የለም። እንደኛ ያሉ አንዳንድ መንግስታት ክትባቱን ሰዎች ሊሄዱባቸው በሚችሉ ትልልቅ ማዕከሎች ውስጥ ማቆየት መርጠዋል። ምክንያቱም ለሁሉም ጤና ጣቢያዎች እናከፋፈል ቢሉ አንድም ሁሉንም ማዳረስ ስለማይችሉና ሁሉም ሰው እንደሚፈልገው አሟልቶ ሁለት ጊዜ መከተብ ስለማይችል ነው። ነገር ግን አሁን ከሁሉም በላይ ትልቁ ፈተናችን የአቅርቦት እጥረት ነው የሚል እምነት አለኝ። የአቅርቦት ችግሩ ከተቀረፈ፣ ከዚያ በኋላ ክትባቱን ህብረተሰቡ ወዳለበት በአቅራቢያው እንዲያገኝ ማድረጉ ቀላል ነው። ሁለት ነጥብ ሁለት ቢሊዮን የሚደርስ ክትባት መጠን ያስፈልጋታል እንደ አህጉሪቱም የበሽታዎች ቁጥጥርና መከላከያ ማዕከል ገለጣ ምሳ አራቱ የአፍሪቃ ሀገሮች እስካሁን መጠኑ 417 ነጥብ 5 ሚሊዮን የሚደርስ የኮቪድ-19 መከላከያ ክትባት ገዝተዋል። በያዝነው ወር መገባደጃ ላይም ማዕከሉ ከአህጉሪቱ የጤና ሚኒስትሮች ጋር በሚያደርገው ስብሰባ በየሀገራቸው ሰው ክትባቶችን እንዲወስድ የሚያግዝ አሰራር ለመቀየስ በሚያስችሉ መንገዶች ላይ ትኩረት አድርጎ እንደሚመክር አስታውቋል። አድማጮች ተከታዩም ከኮቪድ ነክ ዜና ጋር ያቆየናል። ዩናይትድ ስቴትስ አዲሱ የኮሮና ቫይረስ ዝርያ ኦሚክሮን በአገሪቱ መገኘቱ ከተረጋገጠ ከ24 ሰዓት በኋላ ፕሬዚዳንት ጆ ባይደን ወደ አገሪቱ የሚገቡ ዓለም አቀፍ ተጓዦችን በተመለከተ ጥብቅ መመሪያዎችን አውጥተዋል። በመሃላ በመላው ሀገሪቱም በመጓጓዣዎች ላይ የአፍና አፍንጫ መሸፈኛ ጭንብል መመሪያዎች ለተራዘመ ጊዜ እንዲቆይ ተደርጓል። ፕሬዚዳንቱ በተጨማሪም ሁለት መቶ ሚሊዮን የኮቪድ-19 ክትባቶች በቀጣዩ ወር ለሌሎች አገሮች እንደሚለግሱም ቃል ገብተዋል። የአሜሪካ ድምጽ የዋይት ሀውስ ቢሮ ዋና ዘጋቢ ፓቲ ዊዳክስዋራ ያጠናቀረችውን ዘገባ ኤደን ገረመው እንዲህ ታቀርበዋለች። ወደ ዩናይትድ ስቴትስ ለመጓዝ አስበዋል? እንደዛ ከሆነ ጠበቅ ያሉ የኮቪድ-19 መመሪያዎችን ለመተግበር መዘጋጀት ይኖርቦታል። ሙሉ ለሙሉ መከተብ ያለበው ሲሆን ከዚህ በተጨማሪም ከቀጣይ ሳምንት ጀምሮ ለጉብኝት የሚጓዙ ሰዎች ቀድሞ ከነበረው የ72 ሰዓታት ምርመራ ባጠረ መልኩ የ24 ሰዓት የኮቪድ-19 ነጻ የምርመራ ውጤት ማቅረብ ይጠበቅባቸዋል። ይህም በዜግነት የሚገደብ አይደለም። ፕሬዚዳንት ጆ ባይደን በመመሪያዎቹ ዙሪያ እንዲህ ይላሉ። ሳይንቲስቶች አሚኮርን የተሰኘውን ዝርያ ለመመርመር የተጣበበ የጊዜ ሰሌዳ ነው ያላቸው። ይህም ተጨማሪ የሆነ ጥንቃቄ ያስፈልጋል ማለት ነው። እናም በዚህ የክረምቱ ወቅት በህዝብ መጓጓዣዎች፣ በባቡሮችና የአየር በረራዎች ላይ የአፍና የአፍንጫ መሸፈኛ ጭንብል መመሪያዎችን አራዝመናል። እነዚህም ፕሬዚዳንቱ የሶስተኛ ዙር የኮቪድ አስራ ዘጠኝ ክትባትን ለአዛውንቶች ማቅረብ እንዲሁም ነጻ ከሆነ የህጻናት ክትባትን ተደራሽ ከማድረግ ጋር አያይዘው ይፋ ያደረጉት ትላንት ነው። የመጀመሪያው ኦሚክሮን ቫይረስም ወደ ደቡብ አፍሪካ ከካሊፎርኒያ ተጉዞ በነበረ አንድ ሰው ላይ ረቡዕ ዕለት መገኘቱ ተረጋግጧል። የባይደን አስተዳደር ደቡብ አፍሪካን ጨምሮ የኦሚክሮን ቫይረስ ዝርያ ከተገኘባቸው ዘጠኝ ሀገራት የሚመጡ ጉዞዎችንም አግዷል። ከዚህ በተጨማሪም ፕሬዚዳንቱ አስተዳደራቸው በቀጣዮቹ መቶ ቀናት ሁለት መቶ ሚሊዮን የኮቪድ አስራ ዘጠኝ ክትባቶችን ለተለያዩ ሀገራት እንደሚልክም አስታውቀዋል። ሁሌም በቅድሚያ ህዝባችን መጠበቁን እርግጠኛ ይሆናለሁ። ነገር ግን አለም በሙሉ እንዲከተብ ማድረግ ለሞራል ብቻ የምናደርገው ነገር አይደለም። ይሄ በእኔ አተያይ አሜሪካውያን አሁን ከምናየው ቫይረስ እንዲጠበቁ የምናደርግበት የሞራል ግዴታችን ነው። እነዚህ ክትባቶች በጆንሰን ኤን ጆንሰን እና በዓለም አቀፍ የኮቪድ-19 ክትባት ጥምረት ኮቫክስ አማካኝነት በጦርነት ወደ ተጎዱ ቦታዎች እና የስደተኛ መጠለያ ጣቢያዎች የሚላኩ ይሆናሉ። በዚህ ጉዳይ ላይ የዋይት ሀውስ ቃል አቀባይ ጄን ፓስኪ እንዲህ ይላሉ። ዓለም አቀፍ ከሆኑ እንደ የተባበሩት መንግስታት ድርጅት ከመሰሉና ከሌሎች የታመኑ እርዳታን ከሚቀበሉና ክትባቶቹን ለማህበረሰብ ከሚያደርሱ የጤና አጋሮች ጋር በመሆን እየሰራን ነው። በቅርቡ በዱክ ዩኒቨርሲቲ የተሰራ ትንታኔ የተባበሩት መንግስታት ድርጅት በአመቱ ማገባደጃ ላይ አርባ በመቶ የሚሆነውን የአለም ዝቅተኛና መካከለኛ ገቢ ያለው ህዝብ በክትባት ለማዳረስ ያስቀመጠውን ግብ ለማሳካት ከዓለም አቀፍ የክትባት ጥምረት ኮቫክስ ውጪ ስድስት መቶ ሀምሳ ሚሊዮን ክትባቶች ያስፈልጉታል ይላል። ነገር ግን ይህንንም ቢሆን ማሳካት እንደሚቻል የዱክ ዩኒቨርሲቲ አለም አቀፍ የጤና ፈጠራ ማዕከል አባል ክሪሽና ኡዲያ ኩማር ይገልጻሉ። እጅግ ብዙ ቢመስልም ቡድን ሰባት በመባል የሚጠሩት የበለጸጉት ሀገራት ዜጎቻቸውን በሙሉ ሁለት ዙር ከትበው ተጨማሪ ሶስተኛውንም አከናውነው ሲያበቁ 800 ሚሊዮን የሚሆን በሌላ ቦታ ላይ ጥቅም ላይ የሚውል ትርፍ ክትባት ይቀራቸዋል። ምንም እንኳን በዓለም ዙሪያ የክትባት ስርጭት ፍትሐዊነት ችግር ቢኖርም በአሁን ሰዓት ግን ትልቁ ጋሬጣ በክትባቱ ጥራትና ውጤታማነት ዙሪያ በዓለም ላይ ያለው ጥርጣሬ ነው። የባይደን አስተዳደር ታዲያ የሌሎች ሀገራት ህዝቦች ያለባቸውን የክትባት ማንገራገር ለማሸነፍ እየሰራ መሆኑንም አስታውቋል። ኤደንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። አሁን ወደ ሁለተኛው አጋማሽ ነው የምናልፈው። ቀዳሚው ቅንብር ቃለ ምልልስ ነው። የማህበራዊ ሚዲያ ትስስር አገልግሎቶች በማወቅም ይሁን ባለማወቅ የሐሰተኛ መረጃዎች የጥላቻ ንግግሮችና ማህበረሰብን እርስ በርስ የሚያጋጩ ትርክቶች ማሰራጫ ሆነዋል ስትል መቀመጫውን በዚህ በዩናይት ስቴትስ ያደረገው በካሊፎርኒያ ክፍለ ግዛት የሚገኘው የሎስ አንጀለሱ ሲቢኤስ የቴሌቪዥን ጣቢያ የምትሰራው ትውልደ ኢትዮጵያዊቱ ጋዜጠኛ ሀርሜላ አረጋዊ ለአሜሪካ ድምፅ ትናግራለች። ከአስር ዓመታት በላይ አልጃዚራን ጨምሮ በተለያዩ ዓለም አቀፍ የመገናኛ ተቋማት በጋዜጠኝነት ያገለግለችው ሀርሜላ የማህበራዊ ሚዲያ ተቋማት ለእርስ በርስ ግጭት ምክንያት እንዳይሆኑ በሚሰሩባቸው አገሮች ያለውን ነባራዊ ሁኔታ መረዳት የሚያስችላቸው ብዝሃነት እንደሚያስፈልጋቸውም ትናገራለች። ከህርሜላ ጋር ቆይታ ያደረገችው ስመኝሽ የቆየናት ቀጥሎ ይቀርባል። እንግዲህ አንቺ ጋዜጠኛ ነሽ። የተጣራና ተአማኒነት ያለው መረጃ ለህዝብ የማድረስ ኃላፊነት ላለበት የሚዲያ ተቋም ትሰሪያለሽ ግን ደግሞ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የሚዲያ ተቋማትን ተአማኒነታቸውን እንዲያጡ ሲያደርጓቸው ምን ይሰማሻል? ሀቅን መሰረት ያደረገ መረጃ ማድረስ በሚጠበቅባቸው ተቋማት ላይስ የሚያጠላው ጥላ ምን ይመስላል? እጅግ የሚያስቆጣና ተስፋ የሚያስቆርጥ ነው። ምክንያቱም የብዙ ሰው ህይወት እዚህ ላይ መሰረት ያደርጋል። አሁንም በትክክል እስከተሰራ ድረስ በጋዜጠኝነት አምናለሁ። ግን ድምጼን በዚህ መልኩ ማሰማት የጀመርኩት ትግራይ ጀነሳይድን የሚደግፉ አቀንቃኞች ድምጼን ለማፈን ያደረጉት ጥረት ስለገፋኝ ነው። እኔ በዚህ መልኩ ሊያስፈራሩኝና ሊገፉኝ ከቻሉ ሌሎች የትግራይ ተወላጅ የሆኑ ኢትዮጵያውያን ሀሳባቸውን ለመግለጽ እንዴት ሊፈሩ እንደሚችሉ ማሰብ ይከብደኛል። ስለዚህ ወጥቼ ሰዎችን ማሸማቀቅ እንደማይሰራ ማሳየት ፈለግኩ። በዚህ መልኩ እውነቱ እንዲወጣ በማድረግም ብዙ ኢትዮጵያውያን ረድተውኛል። ቀደም ሲል እንዳንለው እንግዲህ አንቺ ጋዜጠኛ ነሽ፣ አሁን ደግሞ በተለይ ኢትዮጵያን በሚመለከቱ ጉዳዮች ውስጥ አቀንቃኝ ሆነሽ እየተሳተፍሽ ነው። ሁለቱን እንዴት ነው አብረሽ የምታስኪጁ? በጋዜጠኝነት ሙያሽ ላይስ ተጽዕኖ የለውም ተጽዕኖ የለውም። እንዲያውም በጋዜጠኝነትና በአቀንቃኝነት መካከል ትልቅ ልዩነት አለ የሚለው የተሳሳተ አስተሳሰብ ይመስለኛል። ብዙ ጊዜ ሰዎች የሆነን ሀሳብ አቀንቃኝነት ነው የሚሉት ድምፅ ያላቸውን ጋዜጠኞች ለማስፈራራት ሲፈልጉ ነው። የምታቀነቅኝው ነገር እውነት ላይ መሰረት እስካደረገ ድረስ በምታወሪው ጉዳይ ላይ ጥልቅ ስሜት ያለሽ ጋዜጠኛ ነሽ ማለት ነው። እኔ ለምሳሌ ኖሞር በተሰኘው ንቅናቄ ውስጥ እሳተፋለሁ። ያ ግን በጋዜጠኝነት ሙያዬ የምሰራውን ነገር ያሳንሰዋል ብዬ አላስብም። እንዲያውም ወደፊት ጋዜጠኝነት እንደ በፊቱ በጥንቃቄ መሀል ላይ ለመራመድ የሚሞክርና ለጨቋኞች የበለጠ ድምፅ የሚሰጥ ሳይሆን ይህንን እየመሰለ የሚሄድ ይመስለኛል። ወደ ማህበራዊ ሚዲያው እንመለስና ብዙ ባለሙያዎች እነዚህ የድረ ገጽ ላይ ትስስር መድረኮች ቁጣ ቀስቃሽ መልእክቶችንና ትርክቶችን ማስተላለፊያ እንዲሁም ዘርን መሰረት ያደረጉ የቡድን ጸቦችን ማነሳሻ እየሆኑ እንደሆነ እየገለጹ ይከራከራሉ። ይሄ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እንደ ሚያንማር ደቡብ፣ ሱዳን እንዲሁም እስራኤልና ፍልስጤም የሚመሳሰሉ ሀገራት ላይም እየታየ ነው። የማህበራዊ ትስስር ገጾች ግጭቶችን ለማባባሻነት መጠቀሚያ እንዳይሆኑ ማድረግ ይቻላል። ይሄ በዋናነት በየሀገሩ ያለውን አጠቃላይ አውድ ተረድተው መድረኮቻቸውን ለመቆጣጠር የሚረዳቸው ብዝሃነት በውስጣቸው መያዛቸውን ማረጋገጥ አለባቸው ወደሚለው ሀሳብ ይወስደናል። ለምሳሌ ሲኤንኤንም አልጀዚራም በመላው ዓለም ያለውን ሁኔታ የሚዘግቡት ባሏቸው ጥቂት ባለሙያዎች ነው። ቢፈልጉም እንኳን ባሏቸው ጥቂት ባለሙያዎች ሁሉም አገር ላይ እየሆነ ያለውን ሙሉ ለሙሉ ሊያውቁ አይችሉም። በፌስቡክ እና ትዊተርም ያለው ሁኔታም ተመሳሳይ ነው። በጣም ብዙ ሀገሮች አሉ። እነሱ ደግሞ ጥቂት ባለሙያ ነው ያላቸው። ጥያቄው በሁሉም ሀገሮች የተሟላ ሚዛናዊ መረጃ የሚሰጧቸው በቂ ሰዎች አሏቸው ወይስ አንድ ለሆነ ታጣቂ ቡድን እየወገነ ነገር ግን ሰብአዊ ጉዳይ የሚያሳስበው መስሎ የሚሰራ ሱዳናዊ ወይም ኢትዮጵያዊ ነው ያላቸው የሚለው ነው። ስለዚህ ማህበራዊ ሚዲያዎቹም አውቀውም ይሁን ሳያውቁ አገልግሎት በሚሰጡባቸው ሀገሮች ግጭት ቀስቃሽ እንዳይሆኑ የዚያን ሀገር ሁኔታ በትክክል ለመረዳት የሚያስችላቸው መዋዕለ ነዋይ ማፍሰስ ይኖርባቸዋል። እንግዲህ አሁን ባለንበት ነባራዊ ሁኔታ ግን በኢትዮጵያ እንደሚታየው በማህበራዊ ሚዲያዎች ላይ ትርክቶችን ለመቆጣጠር የሚደረጉ ጥረቶች እንደቀጠሉ ናቸው። የሚዲያዎቹ አሰራርም ሰዎች በቀላሉ ወደ አንድ አቅጣጫ እንዲያዩ፣ ማየትና መስማት የሚፈልጉትን ብቻ እንዲከተሉ እድሉን ይሰጣቸዋል። ስለዚህ ሰዎች የሚያገኙትን መረጃ ከመቀበላቸው በፊት ትክክለኛ መሆኑን ለማረጋገጥ ምን ማድረግ አለባቸው? ሀሰተኛ መረጃዎችንስ እንዴት መለየት ይችላሉ? በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ መረጃን ለማጣራት ሰዎች ፍላጎቱ እና ጊዜው ሊኖራቸው ይገባል። ለአንዳንድ ሰዎች ያንን ማድረግ ትልቅ ስራ የሚሆንባቸው ይመስለኛል። ለምሳሌ እኔ ያደረግኩት ምንድን ነው ዜናዎችን እከታተልና የተለያዩ ተቋማት የሚሏቸውን ነገሮች ይዤ በሚጻረሩ ሀሳቦች ዙሪያ እጠይቃለሁ። መንግስት ወደ ትግራይ እርዳታ እንዳይገባ አግደዋል ይላሉ። ከዚያ ደግሞ ከሐምሌ ጀምሮ የገቡ የእርዳታ መኪናዎች ተመልሰው አልወጡም የሚል አለ። የዛኔ ከስሜታዊነት ወጥተን መጠየቅ ይኖርብናል። እርስ በርሳቸው የሚጣረሱ ነገሮችን ማስተዋል አለብን። ከዚያ ቀዳዳዎቹን ማግኘትና ለቀዳዳዎቹ መልስ የሚሰጡ መረጃዎችን ማግኘት ነው። ለኢትዮጵያ ቢሆን ብለሽ ተስፋ የምታደርጊው ምንድን ነው? ኢትዮጵያ አሁን ካለችበት የፖለቲካ ቀውስ በምን መልኩ መውጣት ትችላለች? ኢትዮጵያ ከዚህ ሁኔታ ትወጣለች። ምክንያቱም ሌሎች ማህበረሰቦችም ይሄ የኢትዮጵያ ብቻ ችግር እንዳልሆነ እየተረዱት ነው። ለምሳሌ ባለፈው ሳምንት እሁድ በአሜሪካ የተካሄደው የተቃውሞ ሰልፍ አንሰር በተሰኘ ለረጅም ጊዜ ጦርነትንና ኢምፔሪያሊዝምን የሚቃወም ጥምረት ድጋፍ ተደርጎለታል። ይሄን እንደ ኢትዮጵያ ታሪክ ብቻ አድርገው አይቆጥሩትም። ጉዳዩ እንደ ሄይቲ የመሳሰሉ ስለ ሀገራቸው ሐሰተኛ ትርክቶች ሲነገር ሀገራቸውን ለማስተካከል በመጣራቸው ለኢኮኖሚ ማዕቀብ መዳረግ ምን እንደሚመስል የሚያውቁ ማህበረሰቦችንም ነክቷል። እኔ በበኩሌ መቀየር አለበት የምለው አንድ ማህበረሰብ ስለ ራሱ ጉዳይ ብቻ ተቃውሞ የሚወጣበትን ሁኔታ ነው። አንድ ጠንካራና ጥሩና እውነቱ ምን እንደሚመስል የሚናገር ሚዲያ ካለ ሌሎችም ማህበረሰቦች እኛም ከእናንተ ጋር ነን ብለው ይመጣሉ። ስለዚህ ቀስ በቀስ ነገሮች ለኢትዮጵያ ጥሩ እየሆኑ ይሄዳሉ። የተመረጠ መንግስት አለ። ትክክለኛውን ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። ወደፊት ቀጣዩ ትውልድ ስለ ዘር መነጋገሩን ያቆማል ብዬ ተስፋ አድርጋለሁ። እጅግ አሰልቺ ነገር ነው። ማንም ለዚያ ደንታ የለውም፣ ለእኛ ምንም አይጠቅምንም። ጥቁር መሆናችን ራሱ ምንም ትርጉም የለውም። ዋናው ነገር የጋራ የምንግባባባቸው እሴቶች አሉን ወይ ነው። በምንኖርባት ዓለም ላይ ከማን ጋር ጓደኛ ነን፣ ማንነው አጋራችን፣ ከማን ጋር ነው የምንሰራው የሚለውን ለመለየት ያንን መሰረት ካደረግን አለም የተሻለች ቦታ ትሆናለች ብዬ አስባለሁ። ሄርሜላ፣ በኢትዮጵያ ወቅታዊ ጉዳይ ዙሪያ ለመነጋገር ከጣቢያችን ጋር ላደረግሽ ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ። እኔም ስምኝሽን ላመስግን አድማጮች ታዲያ ከስምኝሽና ሄርሜ ላይ ያደረጉት ቆይታ ሁለተኛ ክፍልና ሌሎች መረጃዎች የተካተቱበት ቀሪ ዝግጅት በኢንተርኔት በድረ ገጻችንና በማህበራዊ ገጾቻችን ላይ ታገኙታላችሁ አሁን ወደ ተከታዩ ቅንብር ነው መወስዳችሁ ሳይንስና ቴክኖሎጂ በመላው ዓለም ላይ በቴክኖሎጂ ዘርፍ የሰመረላቸው በርካታ ኢትዮጵያውያን ቢኖሩም እርስ በርስ የሚያስተሳስራቸው መላ በበቂ ሁኔታ ባለመኖሩ በጋራ ሊያበረክቱ የሚችሉት ውጤት ርቀውታል ይላል በመንደርደሪያው። ይህን ለማስተካከል የታለመ በእንግሊዝኛው አጠራሩም ኢትዮጵያንስ ኢንቴክ የተሰኘ ንቅናቄ ከጥቂት ዓመታት በፊት ተጀምረዋል። ወደ 60 የሚጠጉ ከተሞች የሚኖሩ ከ1500 በላይ አባላት ያሉት ይህ ንቅናቄ ካስጀመሩት መካከል አንዱ በርናር ላውሬን ዲዮን የምሽቱ እንግዳችን አድርገናቸዋል። በርናር መንግስታትና የቴክኖሎጂ ተቋማትን በማማከር ስራ የተሰማራ የተሰማሩ ባለሙያ ናቸው። ኢትዮጵያንስ ኢን ቴክን አጀማመሩን በሚያስረዱበት ነው የሚጀምሩት። ጥሩ ቦታ የያዙ በቴክኖሎጂ ዓለሙ ላይ የኢትዮጵያን ተወላጆች እና የፍሬንድዝ ኦፍ ኢትዮጵያ የምንላቸው በጣም ብዙ ስላሉ እነዚህን ሰዎችን እንዴት ነው የምናገናኘው እና ኔትወርክ የምንፈጥረው ብለን ነው የተነሳ ነው እና ይህ ኔትወርክ ያው ለብዙ ነገር ወደፊት ሲያስፈልግ አክቲቬት ማድረግ ስለምንችል እንደዛ ብለን ነው የተነሳ ነው እና ግን ከሶስት ዓመት በፊት ሳንፍራንሲስኮ ነበርኩኝ እና ዝግጅት እናዘጋጅ ነበር በፓነል ውይይት እያደረገን የትውውቅ መድረክ እያዘጋጀን ሳን ፍራንሲስኮ እና ቤሪያ አካባቢ በቴክኖሎጂ ዓለም ውስጥ የተሰማሩ የራሳቸው ድርጅት ያላቸው አበሾች ወይም ፍሬንድ ፍ ኢትዮጵያ አንድ ላይ እየተገናኘን እነዚህን ቶፒኮች ላይ እየተወያየን እንጫወት ነበር እና ብዙ ጊዜ ደግሞ የምናስበው በዛም ሰዓት ላይ ኢትዮጵያን እንዴት ነው ወደ በቴክኖሎጂ ዓለም ላይ ዓለሙን እንዴት ነው የምናበረታታው በሚልም ብዙ ጊዜ እንወያይ ነበር። ይህ ኔትወርክ ያው አሜሪካ ብቻ ሳይሆን ፈረንሳይም ያሉ ሰዎች አሉ። ለንደን የተሰበሰቡ ሰዎች አሉ እ ኦፍኮርስ ኦፍኮርስ ኢትዮጵያ እና አሰቡ ምንድን ነው ሲያስፈልግ፣ ቅድም እንዳልኩት እነዚህን ሰዎችም አንድ ላይ ሪቻውት ማድረግ እና አንድ ላይ አንድ ቁም ነገር ላይ መስራት እንግዲህ በተለያዩ ዘርፎች የተሳካላቸውን ኢትዮጵያውያን ታሪክ ብዙ ቦታ እንሰማለን፣ እናያለን። በቴክኖሎጂው መስክ እየተንቀሳቀሱ ያሉ ትልልቅ ድርጅቶችን፣ ትልልቅ ሀሳቦችን የሚያበረክቱ ኢትዮጵያንን ጉዳይ ግን ያን ያክል ሰምተን አናውቅም ነበረ። ይህንን እንቅስቃሴ ከጀመራችሁ በኋላ የጠበቃችሁትን ያክል በቴክኖሎጂው መስክ የተሳካላቸው ጥሩ ብሩህ አእምሮ ያላቸውን ሰዎች ለማግኘት ቻላችሁ ወይ? መጀመሪያ ስንጀምር ምናልባት ሰላሳ አምሳ ሆነን ነው የጀመርነው። ስንገናኝ ስንሰባሰብ እንደዛ ነበረ የሰው ብዛቱ ግን ቅድም እንዳልኩት ነው። እነዚህ ሰዎች በጣም በቃ በቴክኖሎጂ ዓለም ላይ አለ የሚባል ቴክኖሎጂ ላይ የሚሰሩ ወይንም አለ የሚባል ትላልቅ ድርጅቶች ላይ የሚሰሩ ቅድም እንዳልኩት ትውልድ ኢትዮጵያ ኢትዮጵያዊ፣ ወይንም ፍሬንዝ ኦፍ ኢትዮጵያ በጣም እንደውም ይሄ ግሩፕ እየበዛ እየበዛ ሲመጣ እኛ አትሊስት እኔ ማለት እችላለሁ በጣም ተደስቼ እና ገርሞኝም ነበር ቢኮዝ ብዙ ጊዜ አንገናኝም፣ አንተዋወቅም። ግን በጣም ትላልቅ እንደውም ኃላፊነት ያላቸው እና ቴክኖሎጂ ዓለም ላይ ትላልቅ ዲሲዥንዞች የሚወስዱ ሰዎች ናቸው እዚህ ኔትወርክ ላይ የተቀናቀሩት እና ምናልባት አንድ ሁለት ምን ቁም ነገር ተሰራ የሚለው ከተነሳ አሁን ለምሳሌ ከኦልሞስት አሁን ሁለት ዓመት በፊት ነበረ ወደ ሲሊኮን ቫሊ አንድ ዴሌጌሽን ለማምጣት ፈልጌ ነበር። እና ከፍተኛ ዴሌጌሽን ነው እንግዲህ ያው ሚኒስትሮች አሉ፣ ሚኒስትር ዴታዎች አሉ እና በፐብሊክ ዘርፉ ማለት ነው። በግል ዘርፉ ደግሞ እንደዛውም የስራ አስኪያጆች ዴሌጌሽን ላይ ተቀላቅሎ ነበር እና ይህን ጉዞ ለማሳካት ሪች አውት ያደረግነው በዛ ጊዜ ኔትወርክ ኢትዮጵያን ዚንቴክ ነበር እና አብዛኛው የተሳኩልን ሚቲንጎች በዛ ኔትወርክ ነበር። ኦፍኮርስ ሁላችንም ደግሞ የራሳችንን ኔትወርክ አክቲቬት አድርገን ነበር፣ ግን በዛ ሰዓት ላይ የኢትዮጵያን ዚንቴክ ኔትወርክ ከፍተኛ ሚና ተጫውቶ ነበር። ሌላ እንደምታስታውሰው አሁን አንድ አመት ተኩል ይሆናል ግን ኮቪድ እዚህ ሀገር ሲነሳ ኢትዮጵያ ላይ ሲነሳ፣ ያው ሌላም ሀገር ላይ ሲነሳ ሁሉም ሰው ደንግጦ ነበር እና በዛ ጊዜ እኔ እንኳን በዛ አክቲቪቲ ላይ ብዙም አልሳተፍኩም። ግን በአንድ ቀን ያህል እውነት ምል በአንድ ቀን አርባ ስምንት ሰዓት በማይሆን ጊዜ አንድ ሁለት ሶስት ሰዎች ከዚህ ከኢትዮጵያ ኢትዮጵያ ዚንቴክ ኔትወርክ ኮቪድ ናይንቲንን ቅድመ ዝግጅትና አንዳንድ እነዚህ ፕሮቶኮልዞችን ቴክኖሎጂ መተግበሪያዎችን ለመስራት አንድ ላይ ኑን እና ማን ይመጣል ማን ይቀላቀላል ብሎ ጥሪ አሳልፈው በአርባ ስምንት ሰዓት ነው እስከ አንድ ሺህ አምስት መቶ የሚሆኑ ቮለንቲርዞች የተሰበሰቡት እዚህ ፕላትፎርም ላይ እና በጣም የሚገርም ኔትወርክ ነው። ቢኮዝ ያው ቅድም እንዳልኩ ነው ሲያስፈልግ ሲያስፈልግ ብቻ ይህን ኔትወርክ አክቲቬት ማድረግ ይቻላል እና በጣም ብዙ ስራዎች ተሰርተዋል ከጤና ሚኒስትር ከኢፒኤች አይ ግን ከዛም በላይ ደግሞ መስራት ይቻላል ወደፊት ሲያስፈልግ። በዛው ልክ የሚጠየቀው ሌላው ጥያቄ እንደዚህ ያለው ኢትዮጵያን ቢኖርም የተወለዱባት ሀገር ወይም ደግሞ የሚዛመዷት ሀገር ኢትዮጵያስ ለቴክኖሎጂው ምን ያክል የተመቸች ናት? አሁን ኢትዮጵያ ውስጥ ያለው ሁኔታ እነዚህ ሰዎች መጥተው ስራ እንዲጀምሩና ውጤታማ እንዲሆኑ ምን ያክል ምቹ ነው የሚል ጥያቄዎችም ይነሳሉ። አቶ በርናርድ በአውሮፓም ሆነ በአሜሪካ ያለውን አሰራር አይተሃል። ከኢትዮጵያ መንግስት ጋርም ከስራ ፈጠራ ጋር በተገናኙ እንቅስቃሴዎችና ስራዎችን ስታደርግ እንደሰነበት አውቃለሁ። ከዛ ጋር አያይዘህ በእርግጥ የእነዚህን ሰዎች ችሎታና ብቃት ለመጠቀም የሚያስችል ምህዳር ኢትዮጵያ ውስጥ አለ ወይ? በጣም ጥሩ ጥያቄ ነው፣ ባይዘው ያነሳው ሀብታሙ ቢካዝ። አሁን ዋናው ደግሞ ግባችን የዚህ ኔትወርክ ምንድን ነበር እነዚህን ግሩፖች አሁን ለምሳሌ ለንደን ያለው ግሩፕ ፓሪስ ያለው ግሩፕ አዲስ አበባ ያለው ግሩፕ ሲሊኮን ቫሊ ዋሽንግተን ዲሲ እንደዛ እንደዛ እያለም እነዚህም ግሩፖች ትስስር የመፍጠር እና የመተዋወቅ ከዛም አልፎ ደግሞ የሀገራችን ያለው የቴክኖሎጂ እንቅስቃሴ የአመለካከቱን መቀየር እና አንዳንድ ነገሮች ላይ እነዚህ ሰዎች ለንደን ሲሊኮን ቫሊ ያሉ ሰዎች እንዲሳተፉ በምን ላይ ነው የሚሳተፉት ወይንም በኢንቨስትመንት ወይንም በአድቫይዘሪ የመሳሰሉት እና አሁን ከዚህ በፊት አይ ቲንክ ሀገራችን ላይ የሚደረጉ እንቅስቃሴዎች ወይም ድርጅቶች አዳዲስ እነዚህ ስታርታፖች የምንላቸው አይታወቁም እና አሁን አይ ቲንክ ይህ ኔትወርክ አንድ ሚና አት ሊስት የነበረው በእነዚህን ድርጅቶች ማስተዋወቅ ነው እና በጣም ቆንጆ እንቅስቃሴዎች ይታያሉ። በዚህ ስነ ምዳር በኢትዮጵያን ስታርታፕ ኢኮሲስተም በጣም በጣም አዳዲስ ሀሳቦች አዳዲስ ኢኖቬሽንዞች በጣም ይታያሉ። እና ብዙ ጊዜ ደግሞ ሰው የሚመስለው በፊናንሽል ቴክኖሎጂ ብቻ ይመስላቸዋል፣ ግን በብዙ መስክ በአግሪካልቸር በረው በግብርና በጤና በጣም ብዙ መስኮች ላይ የሚንቀሳቀሱ ስታርታፖች አሉ እና አይ ቲንክ የሰውን አመለካከት ቀይሯል ይህን ኔትወርክ ቢኮዝ ያው እነዚህን ኢንፎርሜሽን ስለምንቀባበል አሁን የአመለካከት ሲቀየር ደግሞ ምን ይሆናል ማለት ነው ሰው ኢንቨስት ለማድረግ ሞር ይነሳሳል ማለት ነው። እና እያየነው ነው። አሁን እንደምታውቀው ኢትዮጵያ ምናልባት ከሶስት አራት ዓመት በፊት የኢንጀል ኢንቨስትመንት ቮሊዩም በሚሊዮንም አይቆጠርም ነበር፣ በሺህም አይቆጠርም ነበር። ግን አሁን ቀስ ብለን ወደ ሚሊዮኖች እየገባን ነው። እንደምታውቀው አሁን ለምሳሌ ባለፈው ዓመት አሪፌ ከሶስት ነጥብ አምስት ሚሊዮን ዶላር ሬዝ ያደረገ ድርጅት ነው። አብዛኛው እነዚህ ሰዎች ኢንቨስት ያደረጉት ከአሜሪካ ናቸው እና ከሌላም አውሮፓ ሀገራት እና ኦፍኮርስ ደግሞ ከኢትዮጵያ ኢንቨስት ያደረጉ ሰዎች አሉ። ግን ይሄ እንግዲህ ዝም ብሎ ከመሬት ተነስቶ አይደለም። እነዚህ ሰዎች ኢንቨስት የሚያደርጉት ኢንፎርሜሽን እየተቀባበሉ እንዴት ነው ይሄ በጣም ሪስኪ ኢንቨስትመንት ነው እየተጠያየቁ ነው እዚህ ላይ የገቡበት እና ይሄ በጣም ኢምፖርታንት ነው። ቢካ እዚህ ስነ ምዛር ላይ በጣም የተቸገር ነው የአክሴስ ቱ ፋይናንስ ችግር ነው። እና እነዚህ ከዲያስፖራ የሚመጡ ሰዎች ኢንቨስት ሲያደርጉ በጣም ትልቅ ሚና ይጫወታሉ ማለት ነው። በጣም ኢምፖርታንት የምለው ነጥብ ነው። ሁለተኛው ነጥብ ደግሞ በአድቫይስ አሁን ለምሳሌ ስታርታፕ ከዛ ከሲሊኮን ቫሊ ስንመለስ የስታርታፕ ረቂቃዎች እናዘጋጅ ተባብለን እንደ ዴሌጌሽን ማለት ነው ሰርተንበታል እና አሁን ምናልባት ከነዚህ ከዚህ ሁለት ወር በኋላ ወይም ከሶስት ወር በኋላ ረቂቅ አዋጁ አፕሩቭ እንደሚደረግ ነው። የሳይንስና ቴክኖሎጂ ቅንብር ነበር አድማጮች፣ የተከታተላችሁት ሀብታሙ ስዩምና እንግዳውን አቶ ቤርናርን አመሰግናለሁ። የመጨረሻው ቅንብር አድማጮች፣ የስደተኞች ለየት ያለ ታሪክ ነው። ቦል ማየን አሊያስ ኮሎምቤና ወንድሙ ጋትኮስ በሊቢያ በቆዩበት ጊዜ በፌስቡክ የማኅበራዊ ትስስር ገጻቸው ላይ ቶሎ ቶሎ ይጽፉ ነበር። በጥቅምት ወር መጨረሻ ላይ ግን ሁለቱ ደቡብ ሱዳናዊ ወንድማማቾች በድንገት መጻፍ አቆሙ። ምክንያቱ የባህር ላይ ጉዞ በመጀመራቸው ሲሆን ተሳፍረውበት የነበረው እጅግ የደከመ ጀልባ ሜዲትራኒያን ባህር መሃል እንዳለ ሞተሩ በመበላሸቱ ኦሽን ቫይኪንግ በተሰኘ አዳኝ መርከብ ሕይወታቸው ሊተርፍ ችሏል። በትንሿ ጀልባ ላይ ሆኜ አሁን ልሞት ነው እያልኩ ነበር የማስበው። እየሞትኩ ነው ብዬ ነበረ። ማንም የሚያድነኝ ያለ አልመሰለኝም። ሁለቱ ወንድማማቾች ከሌሎች ጓደኞቻቸው ጋር ደቡብ ሱዳንን ጥለው ወደ ሊቢያ የተሰደዱት እንደ አውሮፓያን አቆጣጠር በ2015 ነበር። በሊቢያ ስራ ሲሰሩ ቢቆዩም በጦርነት በታመሰችው ሀገር ግን ህይወት አስቸጋሪ በመሆኑ ወደ አውሮፓ ለመሄድ መወሰናቸውን ጋትኮስ ማየን እና ጓደኛው ጆርጅ ይናገራሉ። ሊቢያ ለእኔ እጅግ አስቸጋሪ ነበር። ለምን ብትለኝ ያስሩኛል፣ ይደበድቡኛል። በዚያ ላይ ስራ ሰርቼ እንኳ አይከፍሉኝም። ገንዘብ ቢኖረን እንኳ ዘራፊዎች መጥተው ገንዘባችንን ይወስዱብናል ወይም ይገሉናል። ለዚያ ነው ወደ አውሮፓ ለመሄድ የወሰንኩት። ወንድማማቾቹ በአዳኝ መርከቡ ላይ ከተሳፈሩ በኋላ ቀሪ ጊዜያቸውን ያሳለፉት ካርታ በመጫወትና ከሌሎች ስደተኞች ጋር በመወያየት ነበር። በድንገት ወደ ጣሊያን እየሄዱ እንደሆነ መልዕክት ሲነገራቸው ግን ደስታቸው ወሰን አልነበረውም። እጅግ በጣም ተደስቻለሁ። የመፈለግ ስሜት እየተሰማኝ ነው። በጣም ደስ ብሎኛል። በዚህ ተስፋ ሰጪ ዜና ስደተኞቹ በአውሮፓ ሊኖራቸው ስለሚችለው የወደፊት ዕጣ ፈንታ ማሰብ ይጀምራሉ። አውሮፓ ስገባ ተሰጥኦዬን መከተል እፈልጋለሁ። ጥሩ የቅርጫት ኳስ ተጫዋች ነኝ። የምህንድስናም ሙያለኝ እኔ ህልሜ የቅርጫት ኳስ መጫወት ነው። ያ ካልሆነና ቅርጫት ኳስ መጫወት ካልቻልኩ ግን ትምህርቴን እቀጥላለሁ። ወንድማማቾቹ በጣሊያን ሲሲሊ ከተማ አጉስታ የተሰኘ የባህር ዳርቻ ላይ በሚገኝ ቀጭን መተላለፊያ ተጉዘው ወደ አውሮፓ ሲገቡ ሌላ አዲስ ህልምና የኑሮ ትግል ይጠብቃቸዋል። thanks በቅርቡ በሜዲትራኒያን ባህር ውስጥ ከመስጠም አደጋ የተረፉ ሁለት ደቡብ ሱዳናዊ ወንድማማቾችን ታሪክ የተሻለ ሕይወት ፍለጋ ወደ አውሮፓ የሚሰደዱ በርካታ አፍሪካውያን ስደተኞች ታሪክ መሆኑን የጠቆመ ዘገባ ነበር የተከታተላችሁት። ሁለት ወንድማማቾች እጅግ ደካማ በሆነችው ጀልባ ተሳፍረው ከሊቢያ በመንገድ ላይ እንዳሉ ሞተር በመበላሸቱ ሳቢያ አደጋ ላይ እየወድቁና ኦሽን ቫይኪንግ በተሰኘ አዳኝ መርከብ ሕይወታቸው ሊተርፍ ችሏል። አድማጮች፣ ስርጭታችንንም በዚሁ እያገባደድን ነው። ነገ ቅዳሜ ከልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማረጋ በዚሁ የተሰናበትን። መልካም ምሽት፣ ደህና እደሩ።